ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ሬዲዮ የሰኔ 14 2016 ዓ ም ምሽት መሰናዶዎችን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በመጀመሪያው አጋማሽ የምናቀርበው በኢትዮጵያ በኅብረ ብሔር ድርጅቶችና የብሔር ፖለቲካ ፓርቲዎች መካከል ያለውን ግንኙነት የሚመረምር ይሆናል። በሁለተኛው አጋማሽ መቼም ቅዳሜ ምሽት ነውና ምርጥ ምርጥ የእንግሊዝኛ ዜማዎቹን ይዞ ደሳሌ መኮንን ሲያዝናናችሁ ሊያመሽ ሲዲዎቹን ይዞ በመጠባበቅ ላይ ይገኛል። ንጉሡ ታምሬ ዝግጅታችንን ይመራል። አብራችሁን አምሹ። በቅድሚያ ግን የሰዓቱን የዓለም ዜናዎች እናሰማችሁ። ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አይደን ኡትኮ በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። አንድ የግብፅ ፍርድ ቤት ቀደም ሲል የሞት ፍርድ ተላልፎባቸው የነበሩ 183 እስላማውያን ፍርድ አጸና። ከፍርደኞቹ መካከል ከስልጣናቸው በኃይል የተነሱት የሞሐመድ ሞርሲ ሙስሊም ወንድማማችነት መሪ ሞሐመድ ባዲ እንደሚገኙበት ታውቋል። ፍርድ ቤቱ ቀደም ሲል የሞት ቅጣት የፈረደው በ683 ሰዎች ላይ ሲሆን ሚኒያ በምትባለው ክፍለ ሀገር ውስጥ በፖሊስ አባላት ላይ ተፈጽመዋል ከተባሉ ግድያዎችና የግድያ ሙከራዎች ጋር ተይዘው ክስ ከተመሰረተባቸው በኋላ በኋላ ነው። በዚያ ዕለት ካይሮ ላይ በተፈጠረ ግጭት ፖሊስ በመቶዎች የሚቆጠሩ የሞርሲ ደጋፊዎችን ገድሎ እንደነበር ተዘግቧል። ፍርድ ቤቱ በ683 ተከሳሾች ላይ የሞት ፍርድ ማስተላለፉ እጅግ የበረታ ዓለም አቀፍ ነቀፌታ አስነስቶ ነበር። የፍርድ ውሳኔው የሀገሪቱ ከፍተኛ የሃይማኖት አካል ወደ ሆነው ወደ ሙፍቲው ከተመራ በኋላ ሙፍቲው ዛሬ ባሳለፈው ውሳኔ በ183ቱ ላይ የሞት ፍርዱን ሲያጸና፣ 496ቱን በነጻ አሰናብቷል። በአራት ተከሳሾች ላይ የዕድሜ ልክ እስራት ፍርድ ሰጥቷል የሙስሊም ወንድማማችነት ፓርቲ መሪው ባዲ በሌላ ክስ ሌላ የሞት ፍርድ እንደሚጠብቃቸው ታውቋል ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ ታዋቂ ጋዜጠኛ ዛሬ ተገደለ ዩሱፍ ኬያን በሚል ተጨማሪ ስም የሚጠራው ዩሱፍ አህመድ አቡካር የተገደለው በመኪናው ላይ ተጠምዶ ሊሆን በሚችል ፈንጂ ሳይሆን እንዳልቀረ ፖሊስ ተናግሯል። ዩሱፍ ወደ ስራው እያሽከረከረ ሲጓዝ መኪናውም መሀል መንገድ ላይ ሐማር ወይኔ በሚባለው ቀበሌ ውስጥ መፈንዳቷንም ፖሊስ አክሎ ገልጿል። ዩሱፍ አቡካር ሞቃዲሾ ውስጥ በሚሰራጭ ሙስታቅባል በሚባል የግል ኤፍኤም ራዲዮ ጣቢያ የሚሰራ ሲሆን ዋና መስሪያ ቤቱ ኬንያ ውስጥ ለሆነው ኤርጎ ለሚባል የተባበሩት መንግስታት የሰብአዊ አገልግሎት ራዲዮ ጽሁፎችንና ዘገባዎችን ይልክ እንደነበርም ታውቋል። ፍንዳታው የደረሰው በርቀት መቆጣጠሪያ መሆኑን ፖሊስ ቢናገርም ለአደጋው ኃላፊነት የወሰደ አካል እስካሁን የለም። አማጽያኑ የኢራቅ ሱኒ ተዋጊዎች ቃይም ከምትባል የምትባል ከሶሪያ ጋር የምትዋሰን ከተማ ተቆጣጠሩ። የኢራቅና ሌቫንቶች እስላማዊ መንግስት በምህፃር ኢሲል ተብለው የሚጠሩት ከሽብር መረቡ አልቃይዳ የተገነጠሉ ተዋጊዎች ከተማይቱን ሌሊቱን የተቆጣጠሩት ትናንት ሙሉ ቀን ካካሄዱት ከባድ ውጊያ በኋላ መሆኑ ታውቋል። ይህ የአማጽያኑ ድል በኢራቅና በሶሪያ ግዛት ትጥቅ ስንቅና ሰው በነጻነት ማንቀሳቀስና ማዘዋወር እንዲችሉ እድል ይሰጣቸዋል ተብሏል። በሌላ በኩል ደግሞ የሺያ መሪ የሆኑትና ጠንካራ መሆናቸው የሚወራላቸው ሞቅታዳ አልሳድር ትጥቅ ያነገቡ ደጋፊዎች የዋና ከተማይቱ ባግዳድ ክፍል በሆነው ሳድር ሲቲ ውስጥ ዛሬ ከፍተኛ ሰልፍ አድርገው አብዛኛውን ሰሜን ኢራቅ የተቆጣጠሩትንና ባግዳድ አካባቢ እየተንቀሳቀሱ ያሉትን የኢስላም ማጽያን እንደሚወጉ ፎክረዋል። አፍጋኒስታን ውስጥ ጥ በተካሄደው ፕሬዚደንታዊ መለያ ምርጫ ማጭበርበር ተፈጽመዋል ያሉ በመቶዎች የሚቆጠሩ ተቃዋሚዎች ዛሬ ዋና ከተማይቱ ካቡል ውስጥ ሰልፍ አደረጉ። የምርጫ አስፈጻሚዎች ለተፎካካሪያቸው አሽራፍ ጋኒ አህማድ ዛይን ለመጥቀም አስበው የማይገባ አድራጎት ፈጽመዋል ሲሉ ሌላው እጩ የቀድሞ የውጭ ጉዳይ ሚኒስትር አብዱላ አብዱላ የከሰሱ ሲሆን የተባበሩት መንግስታት ድርጅት ጣልቃ እንዲገባ ፕሬዚደንት ሐሚድ ካርዛይና አብዱላ አብዱላ ጠይቀዋል። የዩክሬን ተገንጣይ አማጽያን የሀገሪቱ መንግሥት ለተወሰነ ጊዜ ተኩስ እንዲያቆም ያወጣውን አዋጅ እንደማይቀበሉ አስታወቁ። ሰዎችን በሕገወጥ መንገድ በማሸጋገር አድራጎት ታይላንድን፣ ማሌዥያን፣ ቬኔዙዌላን እና ጋምቢያን ከደረጃቸው ዝቅ ማድረጓን ዩናይትድ ስቴትስ አስታወቀች። በመጨረሻም ብራዚል ውስጥ ቤሎ ሆሪዞንቴ ስታዲየም ላይ በኢራንና በአርጀንቲና ቡድኖች መካከል የተካሄደው የምድብ ኤፍ ግጥሚያ ከጥቂት ደቂቃዎች በፊት በአርጀንቲና አንድ ለባዶ አሸናፊነት ተጠናቋል። ኳሷን መረብ ላይ ያሰረፈው ሜሲ በግምት ከ30 ሜትር በላይ ከሚሆን ርቀት ያገባው መደበኛው የጨዋታ ጊዜ አልቆ በተጨመረው አራት ደቂቃ የመጀመሪያዋ ደቂቃ ነው። በፉክክሩ ጥንካሬ ምክንያት የሞት ምድብ ተብሎ በሚጠራው ምድብ ጂ ጀርመንና ጋና አዲስ አበባ ላይ ከምሽቱ አራት ሰዓት ፎርታሌዛ ስታዲየም ላይ ይገናኛሉ። ከሌሊቱ ሰባት ሰዓት ላይ ከምድብ ኤፍ ናይጄሪያና ቦስኒያ ሄርዜጎቪና ኩያባ ስታዲየም ላይ ይጋጠሙና የዛሬ ፕሮግራም ፍጻሜ ይሆናል። ወደ ተከታዩ የ16ቱ ግጥሚያ ለማለፍ ሁለቱም ቡድኖች ማሸነፍ ይጠበቅባቸዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ሄኖክና ቀሪ ዝግጅቶች ልመልሳችሁ። መልካም ቆይታ ቀዳሚው ቅንብራችን ለጥያቄው መልስ ይሆናል። በኢትዮጵያ ኅብረ ብሔር ድርጅቶችና የብሔር ድርጅቶች በወቅታዊ የአገሪቱ ማኅበራዊና ፖለቲካዊ ችግሮች ላይ በጋራ መፍትሔ እየፈለጉ ነው ወይ የሚል ርዕሰ ጉዳይ ነው የሚያስተናግደው። የትናንቱን ውይይት የቋጨ ነው። የአንድነት ለዴሞክራሲና ለፍትሕ የህዝብ ግንኙነት ኃላፊ ድርጅታቸው ከሌሎች ፓርቲዎች ጋር ውህደት ለመፍጠር የሚያደርገውን ጥረትና ከውህደትም በመለስ በሀገራዊ ወቅታዊ የሆኑ ጉዳዮች ላይ በትብብር ለመስራት የሚያደርገውን ጥረት አስረድተው ነበር። ዛሬ ምሽት ደግሞ የመድረክ ሥራ አስፈጻሚ ኮሚቴ አባልና የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ይህን ጉዳይ በማስረዳት ይጀምራሉ። ያወያየችው ትዝታ ብላቸው ናት። ከሁሉም በፊት በአገራችን ያለው ዋና ችግር ምንድን ነው ነው ትልቁ ነገር ምንድን ነው? በሀገራችን ውስጥ ያለው ትልቁ ችግር የዜጎች ሰብአዊና ዴሞክራሲያዊ መብት አለመከበር፣ የሙስና መስፋፋት፣ የመልካም አስተዳደር እጦት ከነኚህ ነው ብዙ ነገር የሚመነጨው። ብዙ ችግር ከዚህ ነው የሚመነጨው። እነኚህ ነገሮች ባለመኖራቸው ህዝብ በመረጠው መንግስት እየተዳደረ ባለመሆኑ ተጠያቂነት የለም። ህግ አውጪው ህግ ተርጋሚው ሕግ አስፈጻሚው እርስ በርሳቸው ተቆጣጥረው ህዝብ በህዝብ ቁጥጥር ውጭ ውስጥ ሆነው የሚንቀሳቀሱ አለ። ሁሉ ነገር ተጠቅልሎ በአንድ ድርጅት ነው የተያዘው። ይሄ መሰረታዊ የሆነ የችግራችን ማጠንጠኛ ነው። ይሄን አይነት ስርዓት ባለበት ሀገር ደግሞ ያሉ ችግሮች እጅግ መጠነ ሰፊ ናቸው። የገበሬዎችን መፈናቀል አንስተሽ ነበር። የግጭት አፈታት፣ የእርቅ ጉዳይ አንስተሽ ነበር። ችግሩ ያለው ግን ዝርዝር ውስጥ በሚገባበት ሰዓት ነው። ምን እየተደረገ ነው ያለው? በሌሎች በተቃዋሚ ፓርቲዎች ውስጥ ምን እየተሰራ ነው ለሚለው እያንዳንዱ ተቃዋሚ ፓርቲ ኢትዮጵያ ውስጥ ያለው የራሱን ድርሻ እየተወጣ ይመስለኛል። በአንድ በኩል በኢትዮጵያ ፓርቲዎች በስነ ስርዓት ፕሮግራማቸውን ለህዝብ እንዳያቀርቡ፣ ህዝብ እንዳያነጋግሩ ያለው ተጽዕኖ እንዳለ ሆኖ በተገኘው አጋጣሚ ማለትም በመግለጫዎች በተለያዩ ሚዲያዎች፣ የመንግስት ሚዲያ መቼም ሁልጊዜም እንደሚታወቀው የመንግስትን አመለካከት ብቻ ነው የሚያንጸባርቀው። ከህገ መንግስቱ ውጪ የአንድ ፓርቲ የግል ሀብት ሆኗል። ከዛ አንጻር እንግዲህ በየትኛው ሚዲያ ነው የሚለው ያው እነ አልፍ አለፍ ገደም የሚሉ የቪኦኤ፣ የጀርመን ሌሎችም ደግሞ እኒህ በመሳሰሉት ሀሳባችንን ስንሰጥ ከሚሰማ አንዳንድ ሁኔታ ውጪ በተደራጀ መልክ በተደራጀ መልክ ጽሕፈት ቤቶቻችንን ከፍተን እንዳንሰራ ትልቅ ተጽዕኖ አለ። ችግር ማውራት ብቻ እንዳይሆን እንደው ልለፈው እንጂ ይሄም ሆኖ እንግዲህ ይሄም ሆኖ በተቻለ መንገድ ተቀራርበን ለመስራት በመድረክ ውስጥ አንድ ላይ ሆነን ድምፃችንን ለማሰማት አንድ ላይ ሆነን አማራጭ ሀሳቦችን ለማቅረብ ማኒፌስቶ አዘጋጅተን በኢትዮጵያ ኢኮኖሚ፣ ፖለቲካ፣ ማህበራዊ ጉዳዮች ላይ ሕዝባችንን እውቀት አዳብረን በተደራጀ መልክ እንዲንቀሳቀስ ጥረት እያደረግን ነው ያለ ነው። ከሌሎችም ጋር ደግሞ እንደዚሁ። እንዲህ ሁኔታዎች በሚፈጠሩበት ሰዓት በእነኛ ሁኔታዎች ላይ ትብብሮች አሉ። ይሄ ማለት ግን ይሄ ማለት ግን የህዝብ አንድነትን ለመፍጠር የሚደረገው ጥረት እንቅፋት በውስጣችንም የለም ማለት አይደለም። እንቅፋቶች በውስጣችንም እያንዳንዱ ፓርቲ በፕሮግራም መለያየት አለ፣ የተለዩ ሀሳቦች አሉ። እነህ ብዙ ጊዜ አንዱ ጋር ጥሩ ሲሆኑ ሌላው ጋር በጥሩ አይን ላይ ይታዩ ይችላሉ። ለምሳሌ አንቺ ያነሳሻቸው የብሔረሰብ አደረጃጀት እና የአገር አቀፍ አደረጃጀት የሚባል የአደረጃጀት ዘዴ አለ። ይሄ መቼም ሰዎች በመረጡት አይነት ነው የመደራጀት ሁኔታ ያለው። ያም ሆኖ ግን የምንስማማባቸው ብዙ ነገሮች አሉ። ዲሞክራሲ ያስፈልገናል። የዜጎች ሰብአዊ መብት መከበር አለበት። ዜጎች በፈለጉበት አካባቢ ላይ ተንቀሳቅሰው መኖር እና መስራት መብታቸው ሊጠበቅ ይገባል። መሰረታዊ የሆኑ የሰው ልጆችን ሰርቶ የመኖር መብት፣ የደህንነት መብት፣ የህግ ጥበቃ መብት ተመለከቱ። አብረን ለመስራት የማያስችሉን ነገሮች የሉ። እሺ፣ አመሰግን። ለአድማጭም አጥጋቢ መልስ እንድናገኝ ሀገራዊ በሆኑ ጉዳዮች ላይ ህብረ ብሄር የሆኑና በብሄር የተደራጁ ድርጅቶች ወቅታዊና አሳሳቢ በሆኑ ጉዳዮች ላይ እንዴት ነው አብሮ የሚሰሩት የሚለውን ጥያቄ ለማንሳት ነው ዛሬ ልንወያይ እየፈለግን ነው። እንመለስበታለን፣ በዚህ ነጥብ ላይ። እስቲ ለአድማጭ መስመሩን ልክፈት። ሄሎ አድማጭ፣ ጥያቄውን ይጠይቁ። ሽ እሺ እኔ መናገር የምንፈልገው አሁን ውይይቱን ሰምቼዋለሁ እስካሁንም እየሰማሁት ነው። እኛ የምንፈልገው ለገበሬ ልጆች ዘኑልን፣ ዘመናዊ ምሁራን እኛ ለእኛ ዘኑልን። የኢትዮጵያ ገበሬ የኢትዮጵያ ድሃ ልጅ በጦርነት ዘላለም በደርግ ዘመናዊ መንግስት በኢህአዴግ አዲስ ዘመናዊ መንግስት አርባ ሁለት አመት ባጠቃላይ በጦርነት ነው የኖረው። እንደ አሜሪካ እንደ ፈረንጆች ሀገር በዲሞክራሲ ከተኖረ ግን የድሀ ልጅ በጦርነት አይኖርም። እና አሁን እነ የተማረው የተማረው ልጅ ወደ አሜሪካ ወደ የተለያየ ሀገር የተማረው ልጅ ጦርነት አይሄድም። ዘላዊ በጦርነት የሚኖረው የድሀ ልጅ ነው። እና አሁን ጊዜ እከታተለዋለሁ ይሄን እሰቡበት። እሺ ደግሞ የምንፈልገውን ጥሩ ውጤት ልናመጣ የምንችለው እግዚአብሔርን በማመን ነው እንጂ ሰው ከዝንጀሮ ነው የመጣው እያለ እያመነ ልናመጣ አንችልም። ሰውንም ልናስጨርስ እንችላለን። ከኛ ከዋግ ሰቆጣ የዋግ ሰቆጣ ህዝብ ላይ ኢህአደግ አስራ ሰባት አመት ታግሎ እስካሁን ለመንቀሳቀሻ ትራንስፖርትም አላገኘም። ሁለተኛ ምንድን ነው መድረክና የመድረክ ተቀጽላ ላይ ሆነው አረና አረና ለዲሞክራሲና ገቡራ ስራት በምትላ ይሄ ማይካድራ የሚባል በትግራይ ክልል በቀን ስራ የሚሄዱ ሰዎች በቀን እስከ አስራ አምስት ሰው ይሞታል ነው የሚባለው ይሄን አንድ ቀን መግለጫው ተው አወጡ። ይሄ የመድረክ የመድረክ ይኸውልህ ነው የሚሰሩት እነሱ። እንደገና እነሱን ህወሓትን ታግሎ ስልጣን ያስያዘው የገበሬ ልጅ የደሀ ልጅ ነው። በዚ ጊዜው እየሞተ በቀን አስራ አምስት ሰው እየሞተ አንድ ቀን እንዴት መግለጫ አወጡ? ሁለተኛ ልግና ለዋልድባ ገዳም ራሱ ዋልድባ ገዳም ለኢትዮጵያ ነው እንጂ የሚጠቅመው ዋልድባ ሳሙኤልማ ድሮ ታግለው እኮ ጻርቀዋን አብቅጠዋል። ለእኛ ነው ዋልድባ፣ ለእኛ ነው ክብሩ ለዋልድባ ራሱ አንድ ቀን ያድ መግለጫ ሲያወጣ እነሱ አንድም ትንፍሽ ብቻላሉ አልተነፈሱም። የኦሮሞ ህዝብ ደግሞ የኦሮሞ ህዝብ አማራ፣ ትግሬ ወዘተ እያለ እየጨፈጨፈ ግፍ እየፈጨመ ነው በሀገሩ ላይ። እግዚአብሔር ከአሁኑ እኮ ምልክት እያሳየ ነው። የኢትዮጵያ መሬት እኮ ከውጭ ሀገር ለቀው ለመጡ ሰዎች እኮ መሬቱን ሰፋፊ መሬቱን ለውጭ ለፈረንጅ ገበሬ እየሰጠ ነው። ምልክቱን ከዚህ ማግኘት ይቻላል። ጨርሻለሁ። እግዚአብሔር እስጥልኝ። አመሰግናለሁ። እሺ፣ እግዚአብሔር እስጥልኝ። ታዳምጣላችሁ። አቶ ሀብታሙ አቶ በቀለ፣ እሺ፣ እንግዲህ አቶ ገብረስላሴ አንድ ሁለት ሶስት ነጥቦችን ነው ያነሱት። አረና የመድረክ አባል ሆኖ የአረና አባላት ትግራይ ነው ያሉት መሰለኝ። በቀን 1415 ይሞታሉ። መድረክ ለምን መግለጫ አያወጣም? ዋልድባ ደግሞ የኢትዮጵያ ቅርስ ሆኖ ሳለ መያድ ብቻ ነው መግለጫ ያወጣው። ለምንድን ነው ሌሎቹ ዋልድባ ላይ የሚደርሰውን በደል የማይቃወሙት? ሌላው አቶ በቀለ ነጋ የሚመልሱት በኦሮሚያ ጭፍጭፋ እየተካሄደ ነው ነው የሚሉት። ውጡልን እየተባለ ይመልሱልን። እንግዲህ እና እኔ እስከማውቀው ድረስ በየጊዜው የሚፈጸመውን በትግራይ ድም የሆነ በሌሎችም አጎራባች ክልሎች ውስጥ የሚደርሰውን ችግር ጉዳይ ላይ ግሉም በመድረክም መግለጫ መሰጠቱን አውቃለሁ። እኔ እዚህ አልሰሙት ወይ አላነበቡት ይሆናል። እንግዲህ ጋዜጦችም አይደርሱም እንጂ አቶ ገብሩ አስራት ራሳቸው በዚህ ጉዳይ ላይ መግለጫ ሲሰጡ አቃለሁ ወይንም በትክክል አቃለው የሀይማኖት የሃይማኖት ነጻነትን በተመለከተም መንግስት ከሃይማኖት ውስጥ ጣልቃ መግባት እንደሌለበት ህገ መንግስቱ መከበር እንዳለበት በማሳሰብ በዚህ በዋልድባ ጉዳይ ላይ ብቻ ሳይሆን አጠቃላይ በሙስሊሙም ሆነ በክርስቲያኑ ላይ መንግስት እያደረገ ያለውን ተጽዕኖም መድረክ እንደ መድረክ በመግለጫ አውግዟል፣ ተቃውሟል። በኦሮሚያ ውስጥ ብቻ ሳይሆን ግጭቶች በብዙ ቦታዎች ላይ ይካሄዳሉ። እነኚህ ግጭቶች ደግሞ በአሁን ዘመን ብቻ አይደለም ሲካሄዱ የነበረው። ለምሳሌ በይፋት በአፋርና በኦሮሞ መሃል ሶማሌና በኦሮሞ መካከል በሶማሌ ክልል በተለያዩ ቦታዎች ድሮም ግጭቶች በሳር፣ በውኃ በሪሶርስ ላይ ይካሄዳሉ። አሁን እነኛ ግጭቶች ሲፈቱ የነበረው በአገር ባህል፣ በመንግስትም ተሳትፎ መንግስት በቦታው ላይ እየተገኘ ችግሮችን እንደሚፈታ አውቃለሁ። አሁን የአሁኑ ልዩ የሚያደርገው ምንድን ነው? ግጭቶቹ አንዳንድ ጊዜ አመጣጣቸው እና የሚፈጠሩት በማን ነው የሚል አሳሳቢ ጥያቄ አለ። ምክንያቱም አንዳንድ ቦታዎች ላይ የመንግስት ካድሬዎች በመሀል ገብተው ዳኛ ለመሆን ራሳቸው የሚቀሰቅሷቸው ሁኔታዎችም እንዳሉ መረጃዎች አሉ። የት ለምሳሌ ለምሳሌ ያህል በግንቢ ላይ አንድ በአማርኛ ተናጋሪዎች እና በኦሮምኛ ተናጋሪዎች መካከል ባለፈው በተደረገው መጠነኛ ግጭት አንድ የቀበሌ ሊቀመንበር የግንቢ ዜሮ ሶስት ቀበሌ ሊቀመንበር የተዘረፈ ዕቃ የተገኘው ከእሱ ቤት ነው። ማግን የቀበሌ ሊቀመንበር ምክትል ሊቀመንበር ቤት የማቃ፣ ነው የተዘረፈ የተባለው። ተዘረፈ፣ ተቃጠለ ከተባሉ ቤቶች ውስጥ የተወሰዱ ንብረቶች በቤቱ ስለተገኙ ይሄ ሰው በወንጀለኝነት ተይዞ በቁጥጥር ስር መዋሉን እናውቃለን። በወቅቱም ይሄንን በሚዲያ ተሰራጭተዋል። ስለዚህ ምንድን ነው እነኚህ ግጭቶች በሚፈጠሩበት ጊዜ እውነት ሕዝቡ ነው ወይ በሪሶርስ ላይ የስጣላው ወይ ሆን ተብሎ በማጋጨት የሚገኝ የፖለቲካ ትርፍ በመፈለግ የሚደረግ ነገር ነው የሚለው በጣም ሊታይ እና በጥልቀት ህዝብም ሊያውቀው የሚገባ ጉዳይ ነው። ለምሳሌ ያህል በሶማሌ የወሰን እንደሆነ በሶማሌ እና በኦሮሚያ ክልል እንደዚህ አይነት ግጭቶች ይደረጋሉ። በሶማሌ በኩል የታጠቀ የመንግስት ኃይል ገብቶ ባዶ እጁን ያለውን የኦሮሞ ገበሬ የጎዳበት እና ያንን ደግሞ መንግስት ጣልቃ ገብቶ ያላስተካከለበት አጥፊዎቹን ያልቀጣበት ሁኔታ አለ። ለምሳሌ ልዩ ኃይል እየተባለ በየቦታው የሚታዘዙ የተቀመጡ አሉ። እነኚህ ነገሮች በህገ መንግስቱ ብቻ ህገ መንግስቱ በሚፈቅደው አግባብ የዜጎች መብት ተጠብቆ ችግሮችን በውይይት መፍታት ሲቻል ሰዎች እስኪተላል እስኪተላለቁ እስኪገዳደሉ ድረስ እየተጠበቀ ከዚያ በኋላ የማይፈልጉት ወገን ላይ ጫና በመፍጠር ያንን ለመምታት እንደ መሳሪያ የሚጠቀምበትም ሁኔታ አለ። እንግዲህ ይሄ ከሆነ ይሄ ከሆነ በኦሮሚያም ሆነ በሌሎች አካባቢ እኔ የኦሮሚያን እንደ ልዩ ልዩ አጋጣሚም አልጠቅሰውም ምክንያቱም በአማራም ተከስቷል። በሶማሌም ክልል አለ። በአፋርም ሰው ሞቷል። እነኝህ ሁኔታዎችን ግን መንግስት ኃላፊነቱን ተወጥቶ አጥፊዎችን በጋምቤላም በየትም ለህግ ሲያቀርብ አይታይም። መሰረታዊ ምንጩ ይሄ ነው። የግጭቱ ምንጭ በወቅቱ ቢፈታ እና አጥፊዎቹን ደግሞ ህጋዊ በሆነ መንገድ ይሄ በማስመሰል በውሸት ውንጀላ ሳይሆን በትክክለኛው መንገድ ለሞተው ሰው ካሳ እየተከፈለ፣ ንብረቱ በአግባቡ የጠፋበት ሰው ደግሞ እየታወቀ ያ ንብረቱ እንዲተካ ቢያደርግ ሰው የህግ የበላይነትን አክብሮ እንዲኖር ይደረግ ነበር። ግን መንግስት ፈቃደኝነቱ የለውም። ለዚህ አቶ ሀብታሙ እዚህ ላይ የሚያክሉት ካለ የተለያዩ ነጥቦችን አንስተዋል። አቶ ገብረስላሴ ከሰቆጣ በእኔ በኩል የተነሱት ጥያቄዎች አግባብነት አላቸው። በተለይ በግራስሮት ሌቭል የምንለው ይሄ የታችኛው እርከን ላይ ያለው ህዝቡ ጋር ከመድረስ አንጻር የፖለቲካ ፓርቲዎች የህዝቡን ስነልቦና የመረዳት ችግር እንዳለ ነው የሚያሳየው። አሁንም ከጥያቄያቸው የምንረዳው ይህንን ነው። ፖለቲከኞች የህዝብን ጥያቄ ሊፈቱ የሚችሉት ወደ ብሔራዊ መግባባትና እርቅም ሊመጡ የሚችሉት እንደዚህ ወርደው የህዝቡን ስሜት ሲያዳምጡ ነው። ህዝቡ አይደለም ልዩነት የፈጠረው። ልዩነት የፈጠሩ የፈጠርነው ፖለቲከኞች ነን። ህዝቡ አይደለም እየተሳሳብ ያለው ልዩነት የፈጠርነው እኛ ነን። ስለዚህ አሁንም መልሰን መላልሰን የፈለግነውን ያህል ብንነጋገር ሊፈታ የህዝቡን ትክክለኛ ስሜት አዳምጠን ፖለቲከኞች ከራሳችን ፍላጎት በላይ የሀገርን ጥቅም ለማስቀደም ስንዘጋጅ ነው። ያነሱትን ጥያቄ እንመልከት። ለምሳሌ በኦሮሚያ ተብሎ ተነስተዋል። አቶ በቀለም በሌሎች ክልሎችም የመፈናቀል ችግሮችን አንስተዋል። ኦፍ ኮርስ፣ የመፈናቀል ችግር አለ አቶ በቀለ። እንዳውም ባለፉት ስርዓቶችም ቢሆን ይሄ የነበረ ነው። ግጭቶች የሚለውን አንስተዋል። ግን አሁንም መረዳት ያለብን የምንለየውም ከሳቸው ባለፉት ጊዜቶች ባለፉት ስርዓቶች የነበሩ ግጭቶች በግጦሽ መሬት ነው፣ በውሃ ይጋጩ ነበረ። እነዚህ የመሳሰሉት ሪሶርስ ላይ የተመሰረተ አለመግባባቶች ነበሩ። አሁን እኮ ሰው በቋንቋው ተለይቶ የሚጠቃበት ስርዓት እኮ ተፈጥሯል። ኢትዮጵያ ውስጥ ባለፉት ሀያ ሶስት አመታት በዚህ አገር የተገነባው እኮ አንዱ ሌላኛውን በጠላትነት እንዲያዩ ነው የተደረገው። አገር ደግሞ በዚህ ስርዓት ውስጥ ትፈርሳለች እንጂ ልትቆም አትችልም። ባለፉት ስርአቶች በሚናገረው ቋንቋ ነበር ወይ ህዝብ ግጭት ውስጥ የሚገባው የሚጣሉት በቋንቋ ነበር ወይ ለምሳሌ በኦሮሞና በሶማሌ መካከል ሲዳማና ኦሮሞ መካከል ግጭቶች አሉ ወሎ አካባቢ አማራ ከአፋር ጋር ግጭቶች የተለያዩ ድንበርና ግጦሽ ላይ የተመሰረቱ ናቸው እነዚህ ቋንቋን መሰረት አያደርጉም ዘርን ብሄርን መሰረት አያደርጉም ነበረ አሁን ግን ኢህአዴግ ሰማንያ ሶስት ላይ ሰብስቦ ቆልፎናል ማለት ይቻላል። በቃ እዛው ሰማንያ ሶስት ላይ ነው። እነሱ ያሉንን ይዘን በብሄር እንድናስብ እየተገደድን ነው። የኢትዮጵያ ሀብት ነው ወደሚል መምጣት አለ። መሬት እንኳን መሬት እንኳን የህዝብ ሀብት ተብሎ በህገ መንግስት የተደነገገው ይሄንን ቋንቋ የሚናገር ሰው እዚህም ዚኛው መሬት ላይ መኖር አይችልም የሚል እጅግ ኋላ ቀር አስተሳሰብ ውስጥ እኮ ነው ያለ። ነው ሪሊ ከዚህ መውጣት አለብን። ኢትዮጵያን መታደግ የምንፈልግ ከሆነ የኦሮሞን ህዝብ ጥቅም መብት ለማስከበር ኢትዮጵያዊነቴ በቂ ነው ወደሚል አስተሳሰብ መምጣት አለብን። የአማራን ህዝብ ጥቅም ለማስከበር እንግዲህ አማራ ኦሮሞ የሚል ሰርክሉ ስለገባ ኢትዮጵያዊነቴ በቂ ነው ወደሚል አመለካከት ውስጥ መምጣት አለብን። አንዱ የሌላኛውን ሸክም ለመሸከም መዘጋጀት አለብን። አለበለዚያ እቺ ሀገር እርስ ራሳችን ተለያይተን ወደ መፍረስ እንዳትሄድ እኛ እጅ ለእጅ ተያይዘን፣ በልዩነቶቻችን መካከል እጅ ለእጅ ተያይዘን ዋናው ዴሞክራሲያዊና ሰብዓዊ መብት በዚህ ሀገር ምላሽ እንዲያገኝ የዚህ እንደዚህ የሚጮሁ ገበሬዎች የሚያለቅሱ የህዝቦቻችንን ድምጽ የምንሰማ ከሆነ ቁጭ ብለን መነጋገር ያለብን አንዱ የሌላኛው ህመም ሊሰማው ይገባል። አሳፋሪ ነገር ውስጥ ነው ያለን። ከዛ እንውጣ ወደሚል አስተሳሰብ መምጣት አለብህ። አውቃለሁ። ነገር ግን ጥያቄዎቹን መመለስ የሚችለው አሁንም በመጨረሻ የማሰምርበት ነገር ቢኖር የቤተሰብ ንብረት ለልጆች የሚከፋፈለው የአባወራው ሲሞት ነው። ኢትዮጵያን ተከፋፍለን ይሄ ለኦሮሞ ይሄ ለአማራ ብሎ ኢህአዴግ በታት ነው የሰጠን፣ ግን ኢትዮጵያ የምትባል ሀገር ሳትፈርስ ነው፣ በቁማ እየፈረሰች አለችው። ይህን ነቅተን እኛ ሀብት አንከፋፈልም፣ የዛኛው የዚህ ነው። በኦሮሞ ቋንቋ የሚኮራው አማራም ጭምር ነው። የኢትዮጵያ በኢትዮጵያ ሀብትነት ቋንቋ የኢትዮጵያ ሀብት ነው በኢትዮጵያ ሀብትነት የአንደኛው ሀገር ቋንቋ ሌላውን ይመለከተዋል። እኔ እንደ አንድ ኢትዮጵያዊ ሰማንያ ስድስት ቋንቋዎች ካሉ ሰማንያ ስድስት የኢትዮጵያ ቋንቋዎች ሀብቶች ናቸው፣ ባህል ናቸው፣ ስለዚህ የእኔ ሀብት ናቸው ወደሚል አስተሳሰብ እንድን በተለይ ወጣቱ ትውልድ ወደዚህ እንዲመጣ ኃላፊነት አለባቸው ፖለቲከኞች። የሚል እምነት ነው ያለን። በዚህ መንገድ ነው ልንፈታው የምንችለው። እሺ፣ አመሰግናለሁ። ወደ ቀጣዩ ደዋይ እንሄድ። አቆየናቸው መስመር ላይ አቶ መኮንን ምህረቴ።

ትናንት በሩዋንዳ የተፈጸመው ሁኔታ እዚህ ሀገር ውስጥ አይፈጸምም ብሎ ማሰብ በአሁኑ ጊዜ በጣም አስቸጋሪ ነው የሚሆነው እና በተለይ አሁን ለምሳሌ ባሪች ላይ በቅርቡ የቆመ ሐውልት አለ። ሐውልት እንግዲህ መካሰቢያነቱ ጀግኖችን ለማበረታታት እንደ መዘክርነት የሚያገለግል ነው። አሁን ግን የቆመ ያለው ሐውልት ያንን የሚመለከት አይገንም እና እስኪ አቶ በቀለ ለዚህ ምን አይነት አስተያየት እንዳላቸው ከሁሉ በፊት ደግሞ እኔ መሰራት ያለበት ብዬ የማምነው በህዝቡ ላይ ነው። በዩኒቨርሲቲ ደረጃ ያሉ ሰዎች ተማሪዎች መሆናል በብሄር ተከፋፍለው የሚጋጩ ከሆነ፣ ጉዳያቸው የኦሮሞ ጉዳይ መሬት ሲነሳ ኦሮሞ ብቻ የሚንቀሳቀስ ከሆነ፣ የአማራው ጉዳይ ሲነሳ አማራው ብቻ የሚንቀሳቀስ ከሆነ እኔ መሰራት ያለበት መጀመሪያ እዛ ላይ ነው። ፓርቲዎቹ ምን እያደረጉ ነው? ከዚም አንቺ ጠይቀሻል ከተቋም ፓርቲዎች ከሌሎች ጋር ብለሽ፣ ግን ከህዝቡ ጋር ለምሳሌ የኦሮሚያን ህዝ የአማራን ህዝ የነበረውን አንድነት ጠብቆ እንዲኖር በመካከሉ የነበረ ያለፈ ታሪክ አንስቶ መነታረክ እንዳይኖር ሌላ የባሰ አዘቅት እንዳንገባ ምንድን ነው እያደረጉ ያሉት ነው መጠየቀው። ፈንገው ምሁራን ውስጥ ተለያይቶ ይሄ ጥያቄ ነ ጥያቄ ነ የቱ ጥያቄ ነው? እኔን አይመለከተኝም ብሎ ከዳር መቆም የሚያመጣውን ጣጣ ምን ያህል ፓርቲዎቻችን ጣልቃ ገብተው ለእነዚህ መሆናል ለሰራው ህብረተሰብ ለብሔረሰቦቹ ምን ያህል ትምህርት ለመስጠት ስላሉ ማለት ሰጥተዋል። ይህንን ነው መጠየቅ ፈልገው ና ያሰግናለሁ። እግዜር ስጥልኝ። አቶ መኮንን በመጀመሪያ አቶ በቀለ ነጋ አጠራርገው። በመሰረቱ ይሄ ጥያቄ ወደ ታሪካችን ነው ዘልፍን የኢትዮጵያ ታሪክ እየተዛባ በአግባቡ ያልተጻፈ ታሪክ አለ። የኢትዮጵያ አንድነት በእውነት እንነጋገር ከተባለ የተመሰረተው እንዴት ነው? በሀይል በደም ማፍሰስ የተመሰረተ ለህዝብ ሳይሆን ለመሬቱ ሲባል የተካሄደ ውጊያ ነው። ለምንድን ነው እንደዚያ ምለው የኢትዮጵያን አንድነት መሰረቱ ተብለው የሚሞካሹ ብዙዎቹ በአንድ ወገን የሚሞካሹ ለአንዱ ወገን ጀግና ለሌላው ወገን ደግሞ ምንድን ነው ይባላል። ያ የተካሄደበት አቅጣጫ በአግባቡ በታሪክ አልተቀመጠም። ከዛ ስህተት መማር አልተቻለም። የህዝብ እንቅስቃሴ የህዝብ አካሄድ ስራ ለማግኘት የተሻለ መሬት ለማግኘት የተሻለ ኑሮ ለማግኘት መንቀሳቀስ ዓለም አቀፍ ነው። ይ ችግር አይደለም። ያ ያ በሰላማዊ መንገድ አልተደረገም ነው በኢትዮጵያ ታሪክ ውስጥ ራሳቸውን ችለው ይኖሩ የነበሩ ግዛቶች፣ ብሄሮች እንደነበሩ ማመን አልተቻለም። አሁን ወንድሜ አሁን ሲናገር በቋንቋ ጉዳይ ላይ መጠቀም የማያስፈልጉ ቃላትን ማስወገድ ይገባናል። አንዳንድ ጊዜ ብሄር በኢትዮጵያ አለ የለም አማራ ኦሮሞ፣ ወላይታ፣ ጋምቤላ፣ አፋር፣ ሱማሌ በኢትዮጵያ ውስጥ አለ። ምን እንበላቸው? እነኝም ብሄር ካላል ናቸው። ይሄ ካለ፣ ይሄ ችግር ካለ ደግሞ የእርስ በርስ ግጭቱን ይህንን በሀይል ተስፋፍቶ የብሄሮችን መብት መጨቆን አለ ብለን የምናምን ከሆነ ስህተት ነበር። በኢትዮጵያ ታሪክ ውስጥ ያ ጭፍጨፋ ተካሂዷል። ሰዎች ተገልለዋል። አንዳንዶቹ ምን ይላሉ? ምን ችግር አለው? በሁሉም ቦታ ተካሂዷል ይባላል። እንዲህ አድበስ ብሰል እናልፍ አይገባም። ቆም ብለን የተሰሩ ስህተቶችን በስህተትነታቸው ማስቀመጥ እና ሁለተኛ እንዳይደገሙ ማድረግ ተገቢ ነው። አሁን የአኖሌ ጉዳይ ተነሳ። አኖሌ ላይ ሰዎች አላለቁም የሚሉም ሰዎች አሉ። ጡት አልተቆረጠም እጅ አልተቆረጠም የሚሉ አሉ። ለምንድን ነው የሚዋቸው በትክክል ኑ ተሰብሰቡ እንታረቅ ብለው በወቅቱ የነበሩ መንግስታት ጡትም ቆርጠዋል እጅም ቆርጠዋል። ይህንን ከካድን ታሪክን እንዲህ እየካድን እየካድን ውሸን ብቻ ለመጽ ትውልድ የምናስተምር ከሆነ የኢትዮጵያ ችግር ውሃ ቢወቅጡት እንቦጭ። ተሰርተዋል። ስህተቶቹ እነኚህ ናቸው፣ ቁልጭ አድርገን አውሰን መደገም የለባቸውም እንላለን ይሄ አንድ ነገር ነው። ጥሩ ነገሮችም ተሰርተዋል። ተባብረን ነጭን ጣሊያንን በአድዋ ላይ ድል አድርገናል። በጣም ጥሩ አኩር ይቀድም ነው ለዓለምም ለአፍሪካ ጥሩም፣ በጥሩነቱ መጥፎን በመጥፎነቱ የተመዘገበ አይደለም። ታሪካችን ለጥያቄው መልስ ዝግጅት አልተጠናቀቀም። ቀሪው በሌላ ጊዜ የሚቀርብ ይሆናል። እንድትከታተሉ እንጋብዛለን። አድማጮቻችን፣ የምሽቱ ስርጭት ወደ መጋመሱ እየተቃረበ ነው። አሁን መስመሩን የእንግሊዝኛ ዜማዎችን ይዞ ሲያስተናግዳችሁ ለሚያመሸው ደሳሌ መኮንን እለቃለሁ። የሙዚቃ ቃና Oye. ለየት ባለ ስዊት ሶል ሚውዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመርነው። አርተር ኮንሊ ይቺ የሰማችኋት ነጠላ ዜማ ነበረች በአለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊዮን በላይ የተሸጠ ሲሆን በዩናይት ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ ኤሮፓያን አቆጣጠር በሁለት ሺ ሶስት ነው ከዚች አለም በእረፍት የተለየው በአምሳ ሰባት አመቱም የክብር ሰላምታይና ረሳሁትም ሰላም ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቀና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይዤ ገብቻለሁ። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላቸው እየተመኘው ፍሪ ዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ በመቀጠል Hair. I kinda think we're going for an extended throw down. So drop the top, baby, and let's cruise on into It's better than Ever Street. ፍሪዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥነው። በአድናቂዎቿ የሶሎዋ ንግስት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው። ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ ያውላለች። ከ75 ሚሊየን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። እንደ አውሮፓውያን አቆጣጠር በ2005 ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብልዩ ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል። የ18 የኢትዮጵያ ግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። ወደ አሪታ ፍራንክሊን ሕይወት ገባ ብለን እናውራ ካልን አንዲትም ዜማ ሳንሰማ ፕሮግራማችን ሊያልቅብን ስለሚችል ወደ ሙዚቃችን እንመለስና አሪታ በሶል ሙዚቃ እንድትታወቅ ያደረጋትን ከዛሬ 45 ዓመት በፊት የተጫወተችውን ሬስፔክት የተሰኘውን ዜማዋን ላሰማችው። አርኢኤስፒኢሲቲ ሪስፔክት የተሰኘውን የሶል ዋን ንግስት የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በዚህ ዜማ አሪታ ሁለት የግራሚ ዋንጫዎችን ያሸነፈች ሲሆን የሮሊንግ ስቶን መጽሔት አምስት መቶ ምርጥ ዜማዎች ብሎ ከዘረዘራቸው ምርጥ ዜማዎች መካከል በአምስተኛ ደረጃ ላይ ይህንን ዜማ አስቀምጦታል። አሪታ የአራት ወንድ ልጆች እናት ስትሆን የመጀመሪያ ልጇዋን ስትወልድ አስራ ሶስት አመት ሊሞላት ትንሽ ቀናቶች ሲቀሯት ነው። አሪታ ፍራንክሊን ባለፈው ማክሰኞ ሰባ ሁለተኛ ዓመት የልደት ቀንዋን አክብራለች። የተከበራቸው የሙዚቃ ቀን አድማጮች እስቲ ከሶል ዜማ ወጣ አንበል ና ወደ ካንትሪ ዜማ እንግባ። የካንትሪ ዜማ ሲነሳ መቼም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው፣ ኬኒ ሮጀርስ ና ዳሊ ፓርትን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምፃውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከል 20 አንዱ በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይት ስቴትስ ብቻ ከ68 ሚሊዮን በላይ የአልበም ቅጂ ይሸጧል። እስቲ በመቀጠል ደግሞ ወደ ኬኒ ሮጀርስ ዜማ ልውሰዳችሁ እና ሰማዋን እዝሜ የተሰኘውን ዜማውን ላሰማችሁ። Baseball field in the county park, buried in a blanket of weeds. There's a swastika spray from an aerosol can displayed on the overpass. Driving around, it's easy to see. This town's going down real fast somebody Ferguson's grill, the door swung back in my face. Closed my eyes, but I felt the stares when I bowed my head to say grace. Watched the table of suits, stiff the waitress a tip, like they didn't have a nickel to spare. ሰሙዋን ዝሜ የተሰኘውን የውቁን የካንትሪ ዜማ አቀንቃኝ የኬኒ ሮጀርስን ዜማ ነበር ያደመጥ ነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው። የዶሊ ፓርተን እንደ አውሮፓውያን አቆጣጠር በ1946 በቴኔሲ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ አስረኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ ስምንቱን አሸንፋለች። እስቲ ይቺው ታዋቂ የሀገረሰብ የዜማ አቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጥላል። Jolene, Jolene, Jolene, Jolene I'm begging of you please don't take my man Jolene, Jolene, Jolene, Jolene Please don't take him just because you can Your beauty is beyond compare with flaming locks of auburn hair with ivory skin Green. Your smile is like a breath of spring. Your voice is soft like summer rain, and I cannot compete with you, Jolene. He talks about you in his sleep, and there's nothing I can do to keep from crying when he calls your name, Jolene. understand how you could easily take my man but you don't know what he means to me joe Man, but i could never love again he's the only one for me jolie i had to have this talk with you my happiness depends on you and whatever you decide to do jolie 天我。 የካንትሪ አቀንቃኝ ዶሊ ፓርተን ነበረች ች ጆሊን እያለች የተጫወተችልን ይህ ዜማ እንደ ኤሮፓያን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርተን ነበረች። የዜማ ድርሰትን ካነሳን አይቀር ዶሊ ፓርተን ከ3000 በላይ ዜማዎችን ጽፋለች። ዶሊ ጽፋቸው ከተደነቁት ዜማዎቿ መካከል አይ ዊል ኦልዌይስ ላቭ ዩ የተሰኘው ዜማ ይገኝበታል። ይህንን ዜማ ራሷ ዶሊ ፓርተን ነች የተጫወተችው። በአሜሪካን የካንትሪ ቢልቦርድ ሰንጠረዥ ላይ የበላይነቱን ይዞ የነበረ ሲሆን በኋላ ደግሞ ይህ ይህንኑ ዜማ ዊትኒ ሁስተን እንድትጫወተው ፈቅዳላት ዊትኒ በዚያ በተስረቀረቀ ድምጿ ስትጫወተው በአለም አቀፍ ደረጃ ይህ ዜማ ታዋቂነትን አገኘ እስቲ በመቀጠል አይ ዊል ኦልዌይስ ላቭ ዩ የተሰኘውን ይህንኑ ዜማ ደራሲዋ ዳሊ ፓርትን ስትጫወተውና ከዚያ ደግሞ ዊትኒ ሁስተን ስትጫወተው እናድምጥ stay I would only be in you way so I go but I know I'll think of you each step of the way አይዊል ዊል ኦልዌስ ላቭ ዩ ዳሊ ፓርተን ነበረች የተጫወተችልን። የዚህ ዜማ ጸሐፊ ራሷ ዳሊ ስትሆን ለዊትኒ ሁስተን ዘባዲ ጋርድ ለተሰኘው ፊልም ማጀቢያ እንድትጫወተው ፈቅዳላት። ዊትኒ ደግሞ በእንደዚህ አይነት መልኩ ነበር የተጫወተችው። I will always love you. ዊትን ሂውስተን ይህንን ዜማ ለመጀመሪያ የጻፈችውና የተጫወተችው ዳሊ ፓርተን ነች። ዳሊ የምትታወቀው በሙዚቀኝነት ብቻ አይደለም። የታወቀችም የፊልም ተዋኝ ነች። እስካሁን ድረስ ወደ 12 በሚጠጉ ፊልሞች ላይ በትወና ተካፍላለች። ወደ 13 በሚጠጉ የቴሌቪዥን ፕሮግራሞችም ላይ እንደዚሁ በትወና ተሳትፋለች። የ68 ዓመቷ ዳሊ ፓርተን አሁንም ከሙዚቃው መድረክ ላይ አልጠፋችም። አልፎ አልፎ ብቅ ብቅ ትላለች። ኬኒ ሮጀርስም እንደዚሁም። ኬኒ የ75 ዓመት የእድሜ ባለጸጋ ሲሆን አሁንም ከሙ ሙዚቃው መድረክ አልጠፋም። እነዚህ ሁለት ታዋቂ የካንትሪ ዜማ ድምፃውያን በጥሩ የጤና ሁኔታ ላይ ይገኛሉ። እስቲ ሁለቱም በጋራ የተጫወቱትን አይላንድስ ኢን ዘ ስትሪም የተሰኘውን ዜማቸውን ልጋብዛችሁ። የማጠቃለያ ዜና ላሰማቸው የተከበራቸው አድማጮች። አንድ የግብፅ ፍርድ ቤት ቀደም ሲል የሞት ፍርድ ተላልፎባቸው ከነበሩ 683 እስላማውያን ተከሳሾች የ183ቱን ፍርድ አጸና። የፍርድ ውሳኔው የሀገሪቱ ከፍተኛ ሃይማኖት አካል ወደሆነው ወደ ሙፍቲው ከተመራ በኋላ ሙፍቲው ዛሬ ባሳለፈው ውሳኔ 183ቱ ላይ የሞት ፍርዱን ሲያጸና፣ 496ቱን በነጻ አሰናብቷል። በአራት ተከሳሾች ላይ የእድሜ ልክ እስራት ተሰጥቷል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ ታዋቂ ጋዜጠኛ ዛሬ ተገደለ። ዩሱፍ ኬንያን በሚል ተጨማሪ ስም የሚጠራው ዩሱፍ አህመድ አቡካር የተገደለው በመኪናው ላይ ተጠምዶ ሊሆን በሚችል ፈንጂ ሳይሆን እንዳልቀረ ፖሊስ ተናግሯል። ኃላፊነት የወሰደ የለም ለጥቃቱ። አማጽያኑ የኢራቅ ሱኒ ተዋጊዎች ቃይም የምትባል ከሶሪያ ጋር የምትዋሰን ከተማ ተቆጣጠሩ። የኢራቅና ሌባንቶች እስላማዊ መንግስት በመጻር ኢሲል ተብለው የሚጠሩት ከሽብር መረቡ አልቃይዳ የተገነጠሉት ተዋጊዎች ከተማዪቱን ሌሊቱን የተቆጣጠሩት ትናንት ሙሉ ቀን ካካሄዱት ውጊያ በኋላ ነው። የዩክሬን ተገንጣይ አማጽያን የሀገሪቱ መንግስት ለተወሰነ ጊዜ ተኩስ እንዲያቆም ያወጣውን አዋጅ እንደማይቀበሉ አስታወቁ። አማጽያኑ በመቶች የሚቆጠሩ ሰዎች የተገደሉበትን ውጊያ ቀጥለዋል። ሰዎችን በህገወጥ መንገድ በማሸጋገር አድራጎት ታይላንድን፣ ማሌዥያን፣ ቬኔዙዌላንና ጋምቢያን ከደረጃቸው ዝቅ ማድረጓን ዩናይትድ ስቴትስ አስታወቀች። ማዕቀብ ሊጣልባቸው የሚችል ሁኔታ ላይ ይገኛሉ። በመጨረሻም ብራዚል ውስጥ ቤሎ ሆሪዞንቴ በስታዲየም ላይ በኢራንና በአርጀንቲና ቡድኖች መካከል የተካሄደው የምድብ ኤፍ ግጥሚያ በአርጀንቲና አንድ ለባዶ አሸናፊነት ተጠናቋል። በምድብ ጂ ጋናና ጀርመን፣ በምድብ ኤፍ ደግሞ ናይጄሪያና ቦስኒያ ይጫወታሉ። ጋናና ጀርመን አሁን ልኬኛ ፕሮግራም ሲያበቃ ይጀምራሉ። ጤና ይስጥልኝ፣ መልካም ምሽት። የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል ከምሽቱ ሶስት ሰዓት ጀምሮ ሲያሰማችሁ የቆየው ዝግጅት በዚሁ ተጠናቋል። አስታውሶ የምንገኘው በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይልሳት ነው። ነገ ከምሽቱ በሶስት ሰዓት ላይ እስከምንገናኝ የምሰናበታችሁ ሄኖክ ሰማእግዜር ነኝ። ሰላም፣ ደህና ደሩ።